በአንድ የቋንቋዎች ጉባኤ ላይ የቀረበን ጥናታዊ ጽሑፍ መነሻ በማድረግ በተለይ ከአማርኛ ጽሕፈት ወይም ከፊደል ገበታ ጋር ለተዛመደ ቃለ ምልልስ። ከጥናቱ አቅራቢዎች መካከል አንዱ የሆኑትን የካሊፎርኒያ ዩኒቨርሲቲ ዩሲ በርክሊ የአማርኛ መምህሩን አቶ አምላኩ እሸቴን አስተዋውቀን ነበር። እነሆ በቀጠሯችን መሠረት ተመልሰዋል። አማርኛ በአሜሪካ ቆንጅት እንግዲህ ቀደም ብለን እንዳስተዋወቅ ነው አቶ አምላኩ እሸቴ በድጋሚ ተገኝተዋል አቶ አምላኩ ጤና ስጥልኝ ጤና ስጥልኝ አቶ አሉላ ጤና ስጥልኝ አቶ አምላኩ ስለ ጊዜው እናመሰግናለን አስቀድመን እሺ እግዚአብሔር ይስጥልኝ ወይዘሮ ቆንጅት ጤና ስጥልኝ በቀጠሯችን መሰረት የተመለሱበት ቀደም ሲል አንድ የቋንቋዎች ጉባኤ ላይ እርስዎና የሙያ አጋሮ ፕሮፌሰር ታፈሰ ወርቅ ያቀረባችሁት የማስተዋወቂያ ጥናት ነበረ ኢትዮፒክ ስክሪፕት በሚል የአማርኛን የፊደል ገበታ አማርኛ ተናጋሪ ላልሆኑ ሙያ አጋሮቻቸው ያስተዋወቃችሁበት እዚህ በዩናይት ስቴትስ የቋንቋ መምህራን ለሆኑ ያቀረባችሁበት ነበር። መነሻችን ዛሬ ዋናውን ጉዳይ እንደምንነጋገር በቀጠሮ የተለያየ ነው። ዋናው ጉዳይ እንግዲህ አማርኛ በአሜሪካ ነው። አቶ አምላኩ በበርካታ የዩናይት ስቴትስ ዩኒቨርሲቲዎች የአማርኛ ቋንቋ የሌሎች ሀገር ቋንቋዎች በትምህርት መልክ እንደሚሰጡ ይታወቃል። የአማርኛ ቋንቋን ከአስር እና አስራ አምስት ዓመታት በፊት አንዳንድ ዩኒቨርሲቲዎች በስም ሲጠሩ እናስታውሳለን። መምህር ስለሆኑም በተመሳሳይ የእርስን መሰል ስራ ላይ ያሉ ሌሎችንም ያውቁ ከሆነ የትኞቹ የዩናይት ስቴትስ ዩኒቨርሲቲዎች የአማርኛ ቋንቋን ያስተምራሉ በዚህ ሰዓት እርሶ እስከሚያውቁት ድረስ? እሺ ስትልኝ ከጥያቄ ከመመለስ በፊት ያው እኔም አንተ እያልኩ ስለሆነ አንተ እየተባልኩ እንድቀጥል ይሸቀርልኝ እና ወደ ጥያቄው ስንሄድ እውነት ለመናገር እኔም ወደዚህ ስራ እስከምገባ ድረስ፣ ወደ ዩኒቨርሲቲ ኦፍ ካሊፎርኒያ እስከምቀላቀል ድረስ አማርኛ በአሜሪካ ዩኒቨርሲቲዎች ምን ያህል እንደሚሰጥ በደንብ አላውቅም ነበር እና እኔ ከገባሁ በኋላ ነው ለማየት የሞከርኩት። ማየት ከጀመርኩ በኋላ ግን በጣም በብዙ ዩኒቨርሲቲዎች እንደሚሰጥ ለማወቅ ችያለው እና ከኔ ጋር ባለፈው አቅርቦቹን ያቀረበችው ፕሮፌሰር ታፈሰ ወርቅ ገበየው በሀዋር ዩኒቨርሲቲ እኔ ከገባው በኋላ ነው ማለት ዩኒቨርሲቲ ኦፍ ካሊፎርኒያ ከተቀላቀልኩ በኋላ በርክ ላይ ከተቀላቀልኩ በኋላ ነው ከእሷ ጋር የተዋወቅኩትም። በብዙ ዩኒቨርሲቲዎች ይሰጣል። አንዳንድ ዩኒቨርሲቲዎች በበጀድ እጥረት ያቋረጡታል፣ እንደገና ይጀምራሉ ግን እንደ የማውቃቸውን ለመጥቀስ በቦስተን ዩኒቨርሲቲ፣ በሃዋርድ ዩኒቨርሲቲ ቅድም እንዳልኩት ኢቨን በሃርቫርድ ዩኒቨርሲቲ፣ በፔንስልቬኒያ ዩኒቨርሲቲ፣ ኢንዲያና ዩኒቨርሲቲ እንደሚሰጥ አውቃለሁ እና ኢንዲያና ዩኒቨርሲቲ በጣም ትልቅ የአፍሪካን አሜሪካን ስተዲዝ፣ ብዙ የአፍሪካ ቋንቋዎች እንደሚሰጥበት አውቃለሁ። አፍሪካ ቋንቋዎች መምህራን ማህበርን በደንብ እያሳለጠ እየተከታተለው ያለው የኢንዲያና ዩኒቨርሲቲ አንዱ ዋነኛው ነው። ቀደም ያለም ነው። እሱ እንደተረዳውት በተለይ በአማርኛ ቋንቋም ቀደም ካሉት ውስጥ ይመስለኛል። ቀደም ካሉት ውስጥ እንደሚሆን ይህን ግምቷለኝ። ግን ምን ያህል ይቀድማል? እስከ ኢንዲያና ዩኒቨርሲቲ ውጭ ሌሎች ዩኒቨርሲቲዎች አሉ ወይ? ቀደም ያሉ እሱን ናት ማድረግ ወይም ደግሞ በደንብ መመልከት ያስፈልጋል። ሌሎች የአፍሪካ ቋንቋዎችም በአሜሪካ ከፍተኛ የትምህርት ተቋማት ውስጥ ይሰጣሉ። ቀደም ብለውም ጠቀስ አድርገውት ነበረ። የትኞቹ ቋንቋዎች ናቸው እንደ በብዛት እየተለመዱ እየተሰጡ ያሉት? አቶ አምላኩ፣ እኔ በማስተምርበት ዩኒቨርሲቲ ዩኒቨርሲቲ ኦፍ ካሊፎርኒያ በርክሌይ፣ በዋናነት ብዙ ቋንቋዎች ይሰጣሉ፣ የአውሮፓ፣ የኤዥያ ቋንቋዎች። ግን ከአፍሪካ ቋንቋዎች ውስጥ አማርኛ፣ ስዋሊ እና ኢግቦ ናቸው ሶስቱ። ግን ሌሎች ዩኒቨርሲቲዎች ሌሎች ቋንቋዎችንም የእኛዋኑ የኢትዮጵያ ቋንቋዎች የሆኑ ትግርኛ፣ ኦሮምኛ ጨምሮ ይሰጣሉ። አሁን ዩኒቨርሲቲ ኦፍ ካሊፎርኒያ በነገራችን ላይ ወደ አስር ካምፓሶች አሉት በየከተማው ኤልኤ፣ በርክሌይ፣ ሪቨርሳይድ እየተባሉ ወደ አስር ካምፓሶች አሉ። ኦንላይን ሲስተም አለን እና በዛ አሁን አማርኛን ከአስሩም ካምፓሶች አማርኛን መውሰድ ይችላሉ። እንዲሁ በኤልኤ ደግሞ አማርኛም ትግርኛም እንደሚሰጥ ታውቃለሁ። እና የተለያዩ ዩኒቨርሲቲዎች የተለያዩ አፍሪካ ቋንቋዎችን ያስተምራሉ። አቶ አምላክ ወደ አማርኛው ነው የምንመለሰው፣ ግን እግረ መንገዶን የታዘብኩትን አስተያየት ሰጥተውበት ቢያልፉ። እንግዲህ የደረጀ የቋንቋ መሠረት ያላቸው በብዙዎችም የሚነገሩት የተለየ ቦታ የሚሰጣቸው ይመስላል። ስዋሂሊ ከሀያ በላይ ዩኒቨርሲቲዎች ውስጥ እንደሚሰጥ ለመመልከት ሽ ያለው እርስዎ የተመለከቱት ያዩት ነገር አለ? ስዋሂሊ በተለየ የተለየ ትኩረት ያገኘ ስለመሰለኝ ነው። ምናልባት እዚህ እኔ የግል አስተያየቴ ነው የተለየ ትኩረት ማግኘት ሳይሆን የሰው የቋንቋው ባለቤቶች የተለየ ጥረት ስለሚያደርጉ ብዬ አስባለሁ። በተለይ ከዚህ ከባልደረባዬ ከተረዳሁት፣ ባልደረባዬ በቋንቋው እዚህ ሀገር የዩኒቨርሲቲ ጥናቱን ያካሄደ ነው እና ከኔ ቀድሞም ነው የተቀጠረው። የተለየ ጥረት እንደሚያደርግ አይቻለሁ። እና ለቋንቋዎች እዚህ የአሜሪካ ዩኒቨርሲቲዎች ለአንድ ቋንቋ የተለየ ትኩረት መስጠታቸው ሳይሆን የቋንቋው ባለቤቶች የሚያደርጉት ጥረት ነው። አሁን የኤዥያ ቋንቋዎች እንደ ጃፓንኛ፣ ቻይንኛ አይነት ቋንቋዎች በዲፓርትመንት ደረጃ ነው እንደኛ እንደ አፍሪካ ቋንቋዎች በኮርስ ደረጃ ሳይሆን ወይም ደግሞ በዩኒት ደረጃ ሳይሆን በዲፓርትመንት ደረጃ አላቸው። የአውሮፓ ቋንቋዎችና የኤዥያ ቋንቋዎች ያ የቋንቋ ባለቤቶቹ ጥረትና ፈንዲንግ ነው የሚያሳየው። ዩኒቨርሲቲዎች የተለየ ፈንድ ካገኙ ወደ ዲፓርትመንት ያሳድጉታል፣ ትኩረት ይሰጡታል። እና እንደው ጥያቄውን በአጭሩ ለመመለስ የቋንቋ ባለቤቶች ጥረት እና የዛ ቋንቋ ተነጋሪዎች ወይም ደግሞ ባለቤቶች ሆነው የቋንቋው ተነጋሪዎች ሆነው ባለሀብቶች የሆኑ ባህላቸውና ቋንቋቸው እንዲስፋፋ ገንዘባቸውን ወደዛ ማሰስ ሲችሉ ዩኒቨርሲቲዎችም ትኩረት ይሰጣሉ፣ ቦታ ይሰጣሉ። አቶ አምላኩ ይሄ የበጀት እጥረት ሲሉ ያነሱት በተደጋጋሚ የሚከሰት ነገር ነው። በተለያዩ እንደው የሚያውቁት ነገር ካለ ያው ዳሰሳ ያስፈልጋል ብለዋል ቀደም ብሎ በሌሎች ጥያቄዎች ዙሪያ ግን፣ ይሄንን በሚመለከት የመቋረጡ የመጀመሩ ነገር ከምን ጋር የተያያዘ ይመስሎታል? የአሜሪካ መንግስት የዲፓርትመንት ኦፍ ኤጁኬሽን ለየተለያዩ ፎሬን ላንጉጅስ የሚመድበው ገንዘብ አለ። ከዛ ውጭ ደግሞ ሌሎች የተለያዩ ግራንቶች ከለጋሾች መገኘት መቻል አለባቸው እና የአፍሪካ ቋንቋዎች ያሉት በነገራችን ላይ በአብዛኞቹ ዩኒቨርሲቲዎች ዲፓርትመንት ኦፍ አፍሪካን አሜሪካን ስተዲዝ በሚባሉ ዲፓርትመንቶች ስር ነው እና ያ ዲፓርትመንት አሁን ዩሲ በርክሌ ውስጥ ዲፓርትመንት ኦፍ አፍሪካን አሜሪካን ስተዲዝ አለ። እንደገና ደግሞ ሴንተር ፎር አፍሪካን ስተዲዝ የሚባል አለ እና ሴንተር ፎር አፍሪካን ስተዲዝ ከሚያገኛቸው ግራንቶች አንድ ወደ ዲፓርትመንቱን ቋንቋዎችን ለማስተማር ፈሰስ ያደርጋል እና እንደገባው አሁን በትክክል አላስታውሰውም የግራንቱን ስም ያ ግራንት ድጋሜ ማግኘት አልቻሉ። ስለዚህ የእኛ የመቀጠር ቋንቋውን የማስፋት ለምሳሌ የሚሰጡት የአማርኛ ቋንቋ ኮርሶች ከአንድ አስተማሪ በላይ ቢሆኑ ሌላ ተጨማሪ አስተማሪ ለመቅጠር የግድ ፈንዲንግ ያስፈልጋቸዋል። ያ ካልተገኘ አይቀጥሩም። ስለዚህ የሚጨመሩት ኮርሶች ይታጠፋሉ ማለት ነው። የበጀት ጉዳይ እንዳለ ሆኖ አቶ አምላክ እሱም ሊመለከተው ይችላል። በዋናነት ግን እነህ ቋንቋዎች በእነህ ዩኒቨርሲቲዎች ሲሰጡ ከአንዱ የሌላው ሊለያይ እንደሚችልም ከግምት አስገብተን ምንድን ነው ግን በዋናነት የምታስተምሩት እርስዎ አሁን ላይ የራስዎን ምሳሌ ቢያደርጉ ሌሎች የሚያውቋቸውንም መምህራን ቢወስዱ ማንስ ነው ተማሪያችሁ በቀዳሚነት እሺ በጣም ጥሩ የምናስተምረው እነ ማንን ነው ለሚለው አብዛኞቹ የኢትዮጵያውያንና የኤርትራውያን ልጆችን ነው እዚህ ሀገር ተወልደው ያደጉ በልጅነታቸው የመጡ እና ዩኒቨርሲቲ ሲገቡ ከአሁን በፊት ከቤተሰባቸው በሀይ ስኩል ወይም በተለያዩ ደረጃዎች ካልተማሩ እድሉን ሲያገኙ ዩኒቨርሲቲ እንደ ኢሌክቲቭ ኮርስ ይሰጣቸዋል። ክሬዲትድ ነው ማለት ግሬድ የሚሰጠው እንደ ሌሎች ኮርሶቻቸው የሚታይ ሆኖ የእናት አባቶቻቸውን ወይም ደግሞ የባህላቸውን መገለጫ የሆነውን ቋንቋ መማር እድል ሲያገኙ ያን ይጠቀሙበታል። ስለዚህ አብዛኞቹ የኢትዮጵያውያን እና የኤርትራውያን ልጆች ናቸው። ግን አልፎ አልፎ ደግሞ ከኢትዮጵያ ጋር የተገናኘ ጥናት የሚያደርጉ አሁን አንድ ፒኤችዲ ተማሪ ነበረኝ፣ ነጭ አሜሪካዊ በፊተኛው ሴምስተር። አሁን በጨረስኩት ሴምስተር ደግሞ ከኢትዮጵያውያንና ከኤርትራውያን ተማሪዎች ጋር ደግሞ አንድ ኬንያዊ ነበረኝ። ስለዚህ ማንኛውም ፍላጎቱ ያለው መማር ይችላል። ግን በአብዛኞቹ ለጠየከኝ ኢትዮጵያውያንና የኤርትራውያን ልጆች ናቸው። ሁለተኛውን ጥያቄ ለመመለስ ምንድን ነው የምታስተምሩት ስላልከው የምናስተምረው እንደ ተማሪዎቹ ደረጃ የአማርኛ ጀማሪ ደረጃ አለ፣ መካከለኛ ደረጃ አለ፣ ከፍተኛ ደረጃ አለ። ስለዚህ ኤሌመንትሪ አማሪክ ዋን ን ቱ አለን፣ ኢንተርሚዲየት አማሪክ ዋን ን ቱ አለን። ስዋህሊ አሁን በአድቫንስድ ደረጃ አለው፣ ሶስት ኮርሶች አሉ ስዋህሊ። የሴምስተሩ አማርኛ ግን ሁለት ነው ያለው ኤሌመንትሪ እና ኢንተርሚዲየት ኤለመንተሪ ዋን ኤለመንተሪ ቱ ኢንተርሚዲየት ዋን ኢንተርሚዲየት ቱ። ስለዚህ አንድን ኮርስ ለሁለት ሴምስተር ይወስዱታል። አድቫንስድ ግን ያው ቅድም ከተነጋገርንባቸው ነገሮች ጋር ተያይዞ አድቫንስድ ሶስተኛ ኮርስ ገና አልጀመርንም በዩሲ በርክሌይ። ይሄም ከበጀት እጥረት ጋር ነው የሚያያዘው እንደ ስዋሂሌው ላቅ ባለ ደረጃ ለማስተማር አለመቻሉ በተወሰነ መልኩ ከበጀት ጋር ሊገናኝ ይችል ይሆናል። በእርግጠኝነት ግን እሱ ጋር የተገናኘ ነው ማለት አልችልም። ግን ምንድን ነው የተማሪ ቁጥርም አንድ ተማሪ ለምሳሌ የመጀመሪያውን ደረጃ እና መካከለኛውን ደረጃ ኮርሶች ከጨረሰ በኋላ ሶስተኛውን ደረጃ ለመውሰድ መቀጠል መቻል አለ። ተማሪው ካልቀጠለ ኮርሱ አይኖርም። ስለዚህ በተማሪ ምዝገባም የሚወሰን ነው፣ ይሄ ኮርሱን የማስፋት ሁኔታ። እርሱ የዓለም አቀፍ ቋንቋዎች ጥናት አጥኚ ወይም ተማሪ ነበሩ። በእንግሊዝኛ መምህርነት ነው ያገለገሉት። ኢትዮጵያ ውስጥ በመምህርነት አገልግለዋል ረዘም ያሉ አመታት። እዚህ ሀገርም ከመጡ በኋላ አስተርጓሚነቱን ጨምሮ የጽሁፍ ስራዎችን ሰርተዋል። ነገር ግን የሄዱት አሁን አማርኛን ወደ ማስተማር ነው። እና ምን ይመስላል ሽግግሩ? እስኪ ስለ ራስዎ እንደው ባጭሩ ይንገሩን። እኔ የተማርኩት አው ከየፍሬን ላንግጅ ንድ ሊትሬቸር እንግሊዝኛ ሜጀር ማይነ ፍሬንች ነው እና ሳስተምር የነበረውም እንግሊዝኛ ነው። እዚህ ሀገር መጥቼ ደግሞ እንደገና ራሴን ወደ አማርኛ አስተማሪነት ቀየርኩ። ግን ሂደቱ ባንዴ አይደለም። መጀመሪያ ትራንስሌሽን እሰራ ነበር፣ ከዛ በፊት ከአማርኛ ወደ እንግሊዝኛ፣ ከእንግሊዝኛ ወደ አማርኛ የብዙ አመት ትራንስሌሽን ወይም ትርጉም ስራ ሰርቻለሁ። ከዛ ደግሞ እዚህ ሀገር መጥቼ ያለውን ችግር ስረዳ ያው የዚህ ሀገር ወላጆች ልጆቻቸውን ለማስተማር ጊዜ አይኖራቸውም። ጊዜ ቢኖራቸውም ልጆቹ አብዛኛውን የሚያሳልፉት ትምህርት ቤት ነው። ከወላጆቻቸው ጋር የሚሆኑበት ጊዜ በጣም ውስን ነው እና ትምህርት ቤት በሚያሳልፉበት ጊዜ ደግሞ ከአሜሪካውያን ልጆች ጋር ስለሆነ የአማርኛ ነገር ወደ አእምሯቸው በጭራሽ ሊመጣ አይችልም። እና ከዛ አንጻር ለማስተማር የምጠቀምባቸውን ማቴሪያሎች ወይም ጽሁፎች ወደ ለዚህ ሀገር ልጆች በሚስማማ መልኩ አምሃሪክ ፎር ፎረነርስ ን ኢትዮጵያን ዳያስፖራ ፍሮም ቢግነር ቱ ኢንተርሚዲየት ብዬ አንድ መጽሐፍ አሳተምኩኝ። ያ መጽሐፍ ነው አሁን ወደዚህ ወዳለውበት ስራም እንደዚህ ሽግግሩን ያፋጠነልኝ ወይም ደግሞ ቀላል ያደረገልኝ እና አሁንም ያው ሁለተኛ መጽሐፍ በማስተምራቸው ጽሁፎች፣ ማለት ማስተምርባቸውን ወደ መጽሐፍ ለመቀየር ይቀለኛል እንግዲህ ጊዜ በፈቀደ አቅም በፈቀደ መሰረት ወደፊት ሌላ እንዲሁ ሌላ መጽሐፍ ለማውጣት ጥረት አድርጋለሁ። ይህን ይመስላል ትራንዚሽኑ። አቶሎ ላይ አመሰግናለሁ። አማርኛ በአሜሪካን መልከት ለማድረግ ወዲሁም ደግሞ አቶ አምላኩና እርሳቸውን የመስሉ ኢትዮጵያውያን መምህራን በተለያዩ ዩኒቨርሲቲዎች ውስጥ በማስተማር ጥረት ላይ ያሉትን ዛሬ ደግሞ የተረዳ ነው። ቀደም ሲል ጀምሮ የተለያዩ ዩኒቨርሲቲዎች የኢትዮጵያ ቋንቋዎችን በአማርኛ የሚያስተምሩ መኖራቸውን ብናውቅም ያን እንዲስፋፋ የሚያደርጉትን መሰረታዊ ምክንያቶችም ጠቁመዋል። አንድም ሁለትም ሶስትም ነገሮችን ማየት የምንችል ይመስለኛል። በሌላ ጊዜ ሙሉ በሙሉ ትኩረቱን እዛ ላይ ያደረገ ውይይት እንቃኛቸዋለን። ለአሁኑ ግን አቶ አምላኩ እጅግ አድርገን እናመሰግናለን። ለጊዜው ሌላ የቋንቋዎችንም ሆነ ስነ ጽሁፍ ጉዳዮች የሚመለከቱ አጋጣሚዎች እንደሚያገናኙን ተስፋ እናድርግና ለአሁኑ አመስግንን በዚህ እንሰናበት። እግዚአብሔር ይስጥልን። እሺ፣ ግኑ ስለሰጣችሁኝ ገሮቆንጆች። አቶ አሉላክ እኔም በጣም አመሰግናለሁ። እናመሰግናለን አቶ አምላኩ።